የጣሊያን መንግሥት በወንጀል ተግባር የተሰማሩ ቡድኖች ለማሸነፍ የሊቢያ ማዕከላዊ መንግሥት አጋርነት መጠየቋና የአውሮፓ ኅብረት አባል ሀገራት ለሊቢያ ሁሉ ገባዊ እገዛ እንዲሰጡ የጣሊያን የሀገር ግዛት ሚኒስትሩ መግለጫ መስጠታቸው ታውቀዋል። በሊቢያ ኤምባሲዋ መልስ አይከፈተች ጣሊያን ብቻ መሆኑ አይዘነጋም። ይሁንና ስደተኞች ማዕከላዊ ሜዲትራንያን ባህር አቋርጠው ጣሊያን መግባት ቀጥሏል። አንድ ሺ ሁለት መቶ ስደተኞች የጫነት መርከብ ደቡባዊ ጣሊያን ካላብሪያ ክልል ክረቶን ወደብ ገብታለች። ጣሊያን ውስጥ ስደተኞች በተመለከተ አብይ ብጅታ ተከስተዋል። የሀገሪቱ የቀድሞ ጠቅላይ ሚኒስትር ማቴዮ ሬንሲ ስደተኞች ሀገራቸው እያሉ እንርዳቸው በማለት የሰጡት መግለጫ ተከትለው የሀገሪቱ ካቶሊካዊት ቤተ ክርስቲያን ሬኪበ ጳጳሳት ዋና ጸሐፊ ብፁ አቡነ ኑንሲዮ ጋላንቲኖ እንዴትና መቼ ተጨባጭ ዘታ የሌለው የሚሰጠው ገንዘብስ የት አለ? ምን ያህል ገንዘብስ ያስፈልጋል? ለሚል ጥያቄ የማይመልስ እቤታቸው እንዳሉ እንርዳቸው ብሎ መናገር ትርጉም አልባ ነው ሲሉ መግለጫ ሰጥተዋል። በደቡባዊ ጣሊያን ሲሲል ግዛት የአግሪጀንቶ ከተማ ሊቀ ጳጳሳትና በሀገሪቱ ረኪ በጳጳሳት የችሮታ ጉዳይ ፕሬዚደንት ብፁዕ ካርዲናል ፍራንቸስኮ ሞንቴኔግሮ የስደተኞች ሁኔታ አስመልክተው ሲገልጡ የጣልያን የፖለቲካ ድርጅቶች ስደተኞችን በተመለከተ እርስ በርሳቸው የሚላተሙ መግለጫዎች ሲሰጡ እንጂ መፍትሄ የሚሆን ሐሳብ ሲያቀርቡ አይሰሙም ካሉ በኋላ አያይዘው የፖለቲካ ቡድኖች ሁሉ ሲጮኹ ይሰማሉ፣ በመጮህ የሚፈታ ነገር የለም ብለው ስደተኞችን የሚያፈልቁ በማደግ ላይ ላሉ ሀገራት እገዛ መስጠት እንደሚያስፈልግም ገልጠዋል ብፁዕ ካርዲናሉ። ይህ በዚህ እንዳለ ሆኖ በምሕፃሩ አይኦኤም የዓለም የስደተኞች ድርጅት በቅርቡ ባወጣው ሪፖርት በዓለም ላይ በሕገ ወጥ የሰዎች ዝውውር ከሚታወቁት አካባቢዎች በስደተኞች ላይ ከሚፈጸሙ ኢሰብአዊ ተግባራት 80 በመቶ ከሱዳን እስከ ሊቢያ ባለው የሰሐራ ምድረ በዳ እንደሚፈጸም አጽንኦት ሰጥቶ ዘግበዋል። በዚህ የተነሳ ቁጥራቸው ከፍተኛ የሆነ ስደተኞች ወዳሰቡበት ሳይደርሱ በሰሐራ ምድረ በዳና ከሊቢያ ወደ ኤውሮጳ ለመሻገር ሜዲትራንያን ባህር በሚደረግ ጉዞ ለህልፈት እንደሚዳረጉ ሪፖርቱ አክለዋል። እንደ ጎርጎሪያስ አቆጣጠር 2017 ዓ ም ከገባ በኋላ ባሉት 53 ቀናት ብቻ ከ366 በላይ ስደተኞች ባህር ውስጥ መሞታቸውም አክሎ ገልጠዋል። ከሱዳን እስከ ሰሐራ ምድረ በዳና እስከ ሊቢያ ሜዲተራንያን ባህር ጠረፍ የተበተኑት ገወጥ አዘዋዋሪዎችና ደላሎች ምንም አይነት ሰብአዊ ርኅራሄ ያልተፈጠረባቸው የሰው ደም የጠማቸው በሰው ልጅ ስቃይና ፍዳ እርካታ የሚሰማቸው የተለዩ ፍጡራን በማለት የስደተኞች ሁኔታ ለመዘገብ ወደ ሊቢያ የተጓዙ ቫይስ ኒውስ የተባለ የሚዲያ ተቋም ጋዜጠኛ በቅርቡ መዘገባቸውና ለንባብ ማብቃታቸው የሚታወስ ነው። ተክለስጊ ገብረ ኢየሱስ ለዶይቼ ቬለ ራዲዮ ሮም